አንተን አውቃለሁ። አንቺ አንቺን አውቃለሁ። እርሳቸው እርሳቸውን አውቃለሁ። ጊዮን ሆቴል ጊዮን ሆቴልን አውቃለሁ። አገራቸው አገራቸውን አውቃለሁ። እርሶ እርሶን አውቃለሁ። እናንተ እናንተን አውቃለሁ። አቶ ጆን አቶ ጆንን አውቃለሁ። ስማችሁ ስማችሁን አውቃለሁ። እርሷ እርሷን አውቃለሁ። እነሱ እነሱን አውቃለሁ። አገር አገር አውቃለሁ። መኪናህ መኪናህን አውቃለሁ። አንድ መጽሐፍ ያሳዩኝ መጽሐፉ መጽሐፉን ያሳዩኝ። እርሳሷ እርሳሷን ያሳዩኝ። አንድ እርሳስ አንድ እርሳስ ያሳዩኝ። አንድ ሆቴል አንድ ሆቴል ያሳዩኝ። ባቡር ጣቢያ ባቡር ጣቢያውን ያሳዩኝ። መኪናው መኪናውን ያሳዩኝ። አባታቸው አባታቸውን ያሳዩኝ። መጽሐፌ መጽሐፌን ያሳዩኝ። ሆቴሉ አንድ ሰዓት አንድ ሰዓት ያሳዩኝ። ታክሲው ታክሲውን ያሳዩኝ። ሰዓቶ ሰዓቶን ያሳዩኝ። ትንሹን መጽሐፍ ያሳዩኝ። ደህና ሰው ደህናውን ሰው ያሳዩኝ። ይህ ሰው ይህን ሰው ያሳዩኝ። ጥሩ አስተማሪ ጥሩውን አስተማሪ ያሳዩኝ። ትልቅ አገር ትልቁን አገር ያሳዩኝ። አስተዋይ ሴት አስተዋይዋን ሴት ያሳዩኝ። ቆንጆ ሴት ቆንጆዋን ሴት ያሳዩኝ። ደህናዋ ተማሪ ደህናዋን ተማሪ ያሳዩኝ። ቀይ መጽሐፍ፣ ቀዩን መጽሐፍ ያሳዩኝ። መጥፎ ተማሪ፣ መጥፎውን ተማሪ ያሳዩኝ። ጥሩ መጽሐፍ፣ ጥሩውን መጽሐፍ ያሳዩኝ። ልክ ነገር ልኩን ነገር ያሳዩኝን። ኩዌስችን አንድ አንሰር ድሪል። መጽሐፍ አለዎት? አዎ አለኝ። የለኝም። ይህ ተማሪ እርሳስ አለው? አዎ አለው። የለውም። ተማሪዎች ብዙ እርሳሶች አሏቸው? አዎ፣ ብዙ እርሳሶች አሏቸው። ብዙ እርሳሶች የሏቸውም። አንተ ብዙ መጽሐፎች አሉህ? አዎ፣ ብዙ መጽሐፎች አሉኝ። ብዙ መጽሐፎች የሉኝም። ትምህርት ቤቱን ያውቃሉ? አዎ አውቃለሁ። የለም፣ አላውቅም። መኪና አላት? አዎ አላት። የላትም። ሰዓት አለዎት? አዎ አለኝ። የለኝም። ጊዮን ሆቴልን ሊያሳዩኝ ይችላሉ? አዎ እችላለሁ። መኪናውን ሊያሳዩኝ ይችላሉ? አዎ እችላለሁ። አቶ ከበደ መኪና አለው? አዎ አለው። የለውም። አባትና እናት አሉህ? አዎ አሉኝ። የሉኝም። የሆነ ሆቴል በጣም ጥሩ ነው? አዎ በጣም ጥሩ ነው። በጣም ጥሩ አይደለም። ጆን ሆቴል መሄድ ይችላሉ? አዎ ይችላለሁ። አስር ብር አለዎት? አዎ አለኝ። አስር ብር የለኝም። ቀይ መኪና አለህ? አዎ አለኝ። መኪና የለኝም። መኪናዎች አሏችሁ? አዎ፣ አሉን። መኪናዎች የሉንም። አስተማሪው መኪና አለው? አዎ፣ አለው። አስተማሪው መኪና የለውም። ብዙ መኪናዎች አሉት? አዎ፣ ብዙ መኪናዎች አሉት። ብዙ መኪናዎች የሉትም። እሷ መጽሐፍ አላት? አዎ አላት። መጽሐፍ የላትም። አስተማሪው ደህና ነው? አዎ ደህና ነው። ደህና አይደለም። እርስዎ አማርኛ ይችላሉ? አዎ እችላለሁ። ሰዓት መጥፎ ነው? አዎ፣ መጥፎ ነው። መጥፎ አይደለም። ጥሩ እርሳስ አለዎት? አዎ፣ አለኝ። የለኝም። ጥሩ እርሳሶች አሏችሁ? አዎ፣ አሉን። የሉንም። አቶ ከበድ አሜሪካ መሄድ ይችላሉ? አዎ ይችላሉ። ቀይ መኪና አለህ? አዎ አለኝ። የለኝም። እነሱ መኪናዎች አሏቸው? አዎ አሏቸው። የሏቸውም። መኪናዎች ጥሩ ናቸው? አዎ ጥሩ ናቸው። አባቶ ጥሩ ሰዓት አላቸው? አዎ አላቸው። የላቸውም። መኪናችሁ በጣም ጥሩ ነው? አዎ ጥሩ ነው። ጥሩ አይደለም። ተማሪዎች አማርኛ ያውቃሉ? አዎ ያውቃሉ። አገርህ ሩቅ ነው? አዎ፣ ሩቅ ነው። ሩቅ አይደለም። መኪናቸው እዚህ ነው? አዎ፣ እዚህ ነው። እዚህ አይደለም። አስተማሪው ብዙ ተማሪዎች አሉት? አዎ፣ አሉት። የሉትም። አባቷ አባቴ ያውቃሉ አዎ ያውቃሉ። ባቡር ጣቢያው ሩቅ ነው? አዎ ሩቅ ነው። ሩቅ አይደለም። አንተ ተማሪ ነህ? አዎ ተማሪ ነኝ። ረጅም እርሳስ አለህ? አዎ አለኝ። አንድ ረጅም ተማሪ ሊያሳዩኝ ይችላሉ? This is the end of Unit Four.